SBS Radio. ሀገርኛ ሪፖርት ግንቦት 28 ቀን 2013 ዓ ምህረት ይከናወናል ተብሎ የሚጠበቀው ስድስተኛው ሀገራዊ ምርጫ ከሁለት እስከ ሶስት ሳምንት ሊራዘም እንደሚችል ቅዳሜ ግንቦት ሰባት ቀን የምርጫ ቦርድ ከተፎካካሪ ፓርቲዎች ጋር ባደረገው ስብሰባ ከስምምነት ላይ መድረሱን አስታውቋል። ሆኖም የምርጫው ቀን መች ሊሆን እንደሚችል የተወሰነ ቀን አልተሰ በዚሁ ስብሰባ ላይ ሌላው በጭብጨባ ተቀባይነት ያገኘው ሀሳብ የክልል ምርጫውና የሁለቱ የከተማ አስተዳደሮች ማለትም የአዲስ አበባና ድሬዳዋ በአንድ ቀን እንዲከናወን መደረጉ ነው። ከዚህ በፊት በተቀረጸው እቅድ መሰረት የክልል ምርጫ ግንቦት ሀያ ስምንት ቀን ሲከናወን በአዲስ አበባና ድሬዳዋ የከተማ አስተዳደሮች ደግሞ ምርጫው ከሳምንት በኋላ ሰኔ አምስት ቀን እንዲከናወን ከነቀጠሮ ተይዞለት ነበር። ይህን የሁለት ቀናት የምርጫ መርሃ ግብር አብዛኛዎቹ የተፎካካሪ ፓርቲዎች መቃወማቸው የሚዘነጋ አይደለም። ይህ እንደተጠበቀ ሆኖም ምርጫ የሚራዘምበት የጊዜ ሰሌዳ በአጭር ጊዜ ይፋ እንደሚደረግ የብሔራዊ ምርጫ ቦርድ ከማስተዋወቁ በቀር ቁርጥ ያለ ቀን እስካሁን ይፋ አልሆነ። እስካሁን ድረስ ምርጫን አስመልክቶ አብዛኛዎቹ የተፎካካሪ ፓርቲዎች በብሔራዊ ምርጫ ቦርድ እና በአመራሮቹ ላይ ጉልህ የሆነ ተቃውሞ አለማሰማታቸው እንደ በጎ ገጽታ እየታየ ነው። የምርጫ ቦርድ ሰብሳቢዋ ብርቱካን ሚደቅሳም ለዚህ ኃላፊነት ከበቁ ጊዜ አንስቶ የበረታ ተቃውሞ ተሰንዝሮባቸው አለማወቁ የቦርዱ ተቋማዊ ጥንካሬ የሚያመለክት ነው ተብሏል። ምርጫውም ሆነ ምርጫውን ተከትሎ በሚመጣው ውጤት ሁከት እንዳይፈጠር ጥረት እየተደረገ መሆኑን ተጠቅሷል። በመንግስት በኩል ለዚህ በፊት ዝግጅት ተደርገው የጸጥታ አስከባሪዎች መዘጋጀታቸውን የተገኘው መረጃ ያመለክታል። የኢትዮጵያ ሰብአዊ መብቶች ኮሚሽንና የተባበሩት መንግስታት በጋራ በትግራይ ክልል የሚያደርጉትን ምርመራ እንደሚጀምሩ የደረሰን ዜና አመለከተ። በትግራይ ተፈጸሙ ስለተባለው የሰብአዊ መብት ጥሰቶችን የማጣራት ሂደቱ በርካታ የትግራይ ተወላጆች የተጠለሉበት ሱዳንንም በዚሁ የጣምራ ምርመራ ቡድን ውስጥ ለማካተት እየተሰራ መሆኑን ዜናው ጨምሮ ያስረዳል። ዜናው እንደሚያስረዳው ስድስት ስድስት ባለሙያዎች ተውጣጥተው የምርመራ ቡድን ለመፍጠር እና ከቅርብ ጊዜያት ውስጥ በተመረጡ የትግራይ አካባቢዎች የሰብአዊ መብት ጥሰት ተደርጎባቸዋል የተባሉትን እንደሚያጣሩ ተገልጿል። የቅድመ መረጃ ማሰባሰብ፣ የቦታ ልየታ፣ የምርመራ ስልቶች መለየት እየተከናወነ መሆኑን መረጃው ጠቁሟል። ምርመራው እስከ ሶስት ወራት እንደሚፈጅም ተጠቅሷል። አስትራዜኒካ የተባለውን የኮቪድ አስራ ዘጠኝ ክትባት አንድ ሚሊዮን አራት መቶ አስራ ሶስት ሺህ ሰዎች ክትባት መስጠቱን መንግስታዊ የዜና አገልግሎት የጤና ሚኒስቴርን በመጥቀስ አስታውቋል። በጤና ሚኒስቴር የክትባት ፕሮግራም ማስተባበሪያ ክፍል እንዳስታወቀው ክትባቱ በሀገር አቀፍ ደረጃ የተሰጠ መሆኑ የተከታቢዎች ቁጥር ከፍ ማለቱን አስታውቋል። ክትባቱን ለመስጠት የመጀመሪያ ቅድመ ሁኔታዎች ስለነበሩበት እንደተጠበቀው በፍጥነት ማዳረስ እንዳልተቻለ የክትባት ማስተባበሪያው ክፍል አስታውቆ፣ በዚህም በሁሉም ክልሎች እኩል ማስጀመር እንዳልተቻለ ተጠቁሟል። በአሁኑ ጊዜ ግን በሁሉም አካባቢዎች በእኩል እየተሰጠ እንደሚገኝ ተጠቅሷል። በተለይ ስርጭቱ በበዛበት አዲስ አበባ አካባቢ ከመጀመሪያው አንስቶ ክትባት እየተዳረሰ መሆኑን የጤና ሚኒስቴር አስታውቋል። አንድ መቶ ሚሊዮን ህዝብ ባለበት ሀገር አንድ ሚሊዮን ህዝብ ተከትቧል ማለት ዘበት ነው በማለት የተቹም አሉ። ከሱዳን ወደ ሀገር ውስጥ ሊገቡ የነበሩ ሶስት መቶ ሀያ የጁንታ አባላት መደምሰሳቸውን የመከላከያ ሚኒስቴር የኃይል ስምሪት ኃላፊ ብርጋዴር ጀነራል ተስፋዬ አያሌው አርብ ግንቦት ስድስት ቀን በሰበር ዜና አሰምተዋል። እንደ ጀኔራሉ አገላለጽ ይህ የጁንታ ቡድን የተነሳው ከሱዳን ሆኖ በአምዳየት በኩል ወደ ሀገር ውስጥ ሊገባ ሲሞክር ተደምስሷል ተብለዋል። በሀገር ውስጥ በቀሩ የጁንታ ርዝራዦች ላይ የሚደረገው የማደን ጥረት ተጠናክሮን የሚቀጥል መሆኑንም ጀኔራሉ ገልጸዋል። እነዚህ ወደ ሀገር ቤት ለመግባት ሙከራ ሲያደርጉ ተደመሰሱ የተባሉት ሶስት መቶ ሀያ የጁንታ አባላት በማይካድራ ጭፍጨፋ ላይ ተካፋይ የነበሩ መሆኑን ጄነራሉ አስታውቀዋል። በእሳቸው አገላለጽ ይህ የጁንታ ቡድን በሶስት ተከፍሎ ወደ ሀገር ውስጥ ለመግባት ሲንቀሳቀስ እንደነበር አስታውሰው የጁንታው እንቅስቃሴ በወገን ጦር እንደሚታወቅ ይፋ አድርገዋል። በእሳቸው ገለጻ መሰረት ይህ የጁንታ ቡድን አንደኛ፣ ቀደም ብሎ የመከላከያ ሰራዊት አባል በነበሩ እና ሀገርን ወክለው ወደ አሜሪካ ከሄዱ በኋላ በዚያው ከተው በቀሩ፣ ሁለተኛ፣ አሜሪካ ያለው የጁንታው ደጋፊዎች በሚያስተባብሩ ኃይሎች፣ ሶስተኛ፣ በሀገር ውስጥ ባሉ የጁንታው ዝራጆች እየተደራጀ መሆኑን ብርጋዴር ጀኔራል ተስፋዬ አስታውቀው፣ እነዚህ ኃይሎች ተባብረው የሀገር ውስጡን የጁንታ ቡድን ለማጠናከር እየሰሩ መሆናቸውን ጠቅሰዋል። ያደርሳቸው እንዳሉት የዚህ እንቅስቃሴ ሙከራ ቢቻል በሀገር ውስጥ ያሉት የጁንታውን አመራሮች ወደ ሱዳን አሽልኮ ለማስወጣት የታሰበ መሆኑን ጠቁመዋል። ወደ ሱዳን ማስወጣትም ሆነ ከሱዳን ሰራዊት ወደ ሀገር ውስጥ ማስገባት በፍጹም እንደማይቻል ይህ የአሁኑ እርምጃ የሚያሳይ ነው ብለዋል። በዚህም ትጥቆች፣ የሳቴላይት ስልኮች፣ የግንኙነት ሬዲዮኖች ሀገር ውስጥ ላለው አመራር መድኃኒት ይዘው እንደነበረ ጠቅሰዋል። ሁሉም በሰራዊቱ ቁጥጥር ስር መዋሉን ጨምረው ገልጸዋል። በስተመጨረሻ ጄኔራሉ ሌላ ተከታይ ሀይል ወደ ሀገር ውስጥ ለመግባት እየተደራጀ መሆኑንም አስታውቀዋል። በመገንባት ላይ ያለውና በህዳሴ ግድብ አጠራር ኮርቻ በመባል የሚታወቀውን ከፍ የማድረግ ስራ ተሰርቶ በሶስት ሜትር ወደ ላይ ከፍ ማለቱም ከህዳሴ ግድብ አካባቢ የደረሰን ዜና ያመለክታል። ይህ እንግዲህ በመሀል ላይ ይፈስ የነበረው ውሃ በመደበኛነት ሊፈስ ወደሚገባው የታችኛው መፍሰሻ ከተሸጋገረ አንድ ወር በኋላ ግንባታ ተጀምሮ እስካሁን የተከናወነ ነው። ግንባታውን አስመልክቶ ከአካባቢው በተገኘው መረጃ መሰረት ከሁለት ወራት በኋላ የሁለተኛው ዙር የውሃ ሙሌት እንደሚጀመር፣ ይህ የአሁኑ የግንባታ ፍጥነት አበረታች መሆኑን ብዙዎች ይናገራሉ። እዚህ አዲስ አበባ መጥተው ከዶክተር አብይና ከውጭ ጉዳይ ሚኒስትር ደመቀ መኮንን ጋር ተነጋግረው ወደ ሀገራቸው የተመለሱት የአሜሪካ መንግስት የአፍሪካ ቀንድ ጉዳዮች ልዩ መልክተኛ የሆኑት ጄፌር ፊልትማን ግብፅንና ሱዳንን ካነጋገሩ በኋላ በግልጽ እንዳስቀመጡት የውሃ ሙሌቱ የቱንም ወገን እንደማይጎዳ ጠቁመዋል። በእሳቸው አገላለጥ የውሃ ሙሌቱ ጨርሶ ሱዳንን እንደማይጎዳ ማረጋገጣቸውን ከመናገራቸውን በላይ ሦስቱ ሀገራት በስምምነት ድርድሩን አጠናቀው ወደ ተከታዩ ዙር እንዲሸጋግሩ ፍላጎት እንዳላቸው ተናግረዋል። ከሁለት ዓመት በኋላ ወደ ስራ የገባው ሜድሮክ ወርቅ አምስት መቶ ሰላሳ ሰባት ኪሎ ግራም ወርቅ ለብሔራዊ ባንክ ማስገባቱን የማዕድንና ነዳጅ ሚኒስትር ማስታወቁን መንግስታዊ የዜና አገልግሎት አስታወቀ። ሜድሮክ ወርቅ በኅብረተሰቡ ላይ የደረሰውን ብክለትና ጉዳት ከካናዳ መንግስት በተገኘ ድጋፍ ችግሩን ለመቅረፍ ተሞክሮ በአሁኑ ጊዜ በኅብረተሰቡ በኦሮሚያ ክልልና በድርጅቱ መካከል መግባባት ተደርሶ ሜድሮክ ወርቅ ማምረት መጀመሩን ከማዕድንና ነዳጅ ሚኒስቴር የተገኘ ዜና ያመለክታል። በዚህ ዓመትም ከወርቅ የሚገኘው የውጭ ምንዛሬ ከፍ ሊል እንደሚችል ከወዲሁ ተገምቷል። ጠቅላይ አቃቢ ሕግ ኤፈርት የተሰኘውን የልማት ድርጅት አሁን በሽብርተኝነት ከተፈርጀው የሕዝባዊ ወያኔ ሓርነት ትግራይ ህወሓት ጋር ያለውን ግንኙነት እያጣራሁ ነው በማለት አስታወቀ። ኤፈርት በውስጡ እንደ መሰቦ ሲሚንቶ ፋብሪካ፣ መስፍን ኢንዱስትሪያል የተሽከርካሪዎች መገጣጠሚያ፣ ጉና የንግድ ስራዎች ኩባንያ፣ ሱር ኮንስትራክሽን ትራንስ ኢትዮጵያና የአልመዳ ጨርቃጨርቅን የመሳሰሉ ብዙ ኢንዱስትሪዎችን በስሩ ያቀፈ ድርጅት መሆኑ ይታወቃል። በታህሳስ ወር ሁለት ሺ አስራ ሶስት ዓመተ ምህረት ኤፈርት በህወሓት የተያዙ ድርጅት መሆኑን በመጥቀስ ድርጅቱ በክልሉ ጊዜያዊ አስተዳደር ከፍተኛ አመራሮች በስሩ ያሉ ድርጅቶች በባለአደራ ቦርድ እንዲመሩ በማድረግ ለፍርድ ቤት ለውሳኔ ማቅረቡ የሚዘነጋ አይደለም። በአሁኑ ጊዜ ግን ህወሀት በሽብርተኝነት በመፈረጁ በስሩ የሚገኙ አምራች ድርጅቶች እንዲወረሱ ህጉ ይደነግጋል። በዚህ መሰረት ዐቃቤ ህግ እነዚህ የኢፈርት ድርጅቶች የማን ንብረት ናቸው የሚለውን በማጣራት ላይ ይገኛል። ድርጅቶቹ የህወሀት ከሆኑ ይወረሳሉ። ቢሆንም አሁን ባለው ሁኔታ በኢፈርት ስር ያሉ ድርጅቶች የማን ንብረት እንደሆኑ ማረጋገጥ አይቻልም ብለዋል። ምርመራው ተጣርቶ ይወረስ ከተባለ ቀጥታ አዋጁ በተጠቀሰበት አግባብ እንዳለ የሚወረሱ ሳይሆን የፍትሐብሔር ህጉን ተከትሎ በፍርድ ቤት ክርክር ተደርጎበት የክልሉ ሀብት ሊሆን እንደሚችል ዐቃቤ ህግ አስታውቋል። ዐቃቤ ህግ የሰላሳ አራት የህወሀት የንግድ ድርጅቶች ናቸው የተባሉ የባንክ ሂሳባቸው እግድ እንደተጣረባቸው የሚታወስ ነው። አሁንም እነዚህ ድርጅቶች የህወሀት መሆናቸው ከተረጋገጠ የመወረስ እጣ ፈንታ እንደሚገጥማቸው ዐቃቤ ህግ በሰጠው መግለጫ አስታውቋል። እዚህ አዲስ አበባ መጥተው የነበሩት የአፍሪካ ቀንድ ልዩ መልእክተኛ ጄፍሪ ፌልትማን በመጮቱ ጥቂት ቀናት ውስጥ ሪፖርታቸውን ለአሜሪካን መንግስት እንደሚያቀርቡ የደረሰን ዜና አመለከተ። ሚስተር ፊልትማን በዚህ ሀገር ጠቅላይ ሚኒስትሩንና የውጭ ጉዳይ ሚኒስትር ደመቀ መኮንን ጨምሮ ከከፍተኛ የመንግስት ባለስልጣናት ጋር መነጋገራቸው የሚታወቅ ነው። ከዚህ በፊት ጠቅላይ ሚኒስትር አብይ አህመድ እንደገለጹት እነዚህ ልኡካን እዚህ ከእኛ ጋር ሲነጋገሩ ከመንግስት ያገኙት መረጃ እጅግ ተገቢና እጅግ ጠቃሚ መሆናቸውን ከገለጹ በኋላ ሀገራቸው እንደተመለሱ ከየመንገዱ የጠረሟቸውን ሰነዶች እንደ ትክክለኛ ሰነድ የሚያቀርቡ በመሆኑ በአሁኑ ጊዜም ሚስተር ፊልትማን አሜሪካ ከተመለሱ በኋላ ምን ሊያቀርቡ እንደሚችሉ መገመት እንደማይቻል ከውጭ ጉዳይ ሚኒስቴር የተገኘው ዜና ያመለክታል። እስካሁን ፊልትማን በአሜሪካ ሪፖርት ስላላቀረቡ በምን ዙሪያ ምን የተለየ ሀሳብ ይዘው ብቅ እንደሚሉ ማወቅ አለመቻሉም የውጭ ጉዳይ ሚኒስቴር መግለጫ አስታውቋል። ለኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ ሰለሞን በቀለ።